ማህደረ ዜና። ቱርክ ከዕለት አርብ ምሽት ድንገተኛ የመፈንቅለ መንግሥት ሙከራ በኋላ ጸጥታና ቁጥጥር ሰፍኖባታል። ራሳቸውን የሰላም ምክር ቤት ሲሉ የጠሩት የጦሩ አባላት በሞከሩት መፈንቅለ መንግሥት ሰበብ ከ290 በላይ ዜጎች ሕይወታቸውን አጥተዋል። ከእነዚህ መካከል 161ዱ ሰላማዊ ዜጎች ሲሆኑ ቀሪዎቹ ወታደሮችና የፖሊስ መኮንኖች ናቸው። የፕሬዚዳንት ራቺብ ጣይብ ኤርዶሃን መንግስት ከከሸፈው መፈንቅለ መንግስት ማግስት በስደት ላይ በሚገኙት ኢማም ፌቱላህ ጉሌን የሚመራው የፌቱላሂች የሽብር ቡድን አባላት ናቸው ያላቸውን 103 ጄኔራሎችና አድሚራሎች ማሰሩን አስታውቋል። ከከፍተኛ የጦር መኮንኖቹ በተጨማሪ ከዕለተ ቅዳሜ ማለዳ ጀምሮ በመፈንቅለ መንግስት ሙከራ ውስጥ እጃቸው አለበት የተባሉ 6000 ቱርካውያን በቁጥጥር ስር ውለዋል። ከእነዚህ መካከል ሁለቱ የቱርክ ከፍተኛ ፍርድ ቤት ዳኞች ናቸው። በዚህ ግን አላበቃም። 250 ዳኞችና 2745 አቃቢያነ ሕግ የእስር ማዘዣ ተቆርጦባቸዋል። 8000 የፖሊስ መኮንኖች በጥርጣሬ ከስራቸው ታግደዋል። የፕሬዝደንት ራጂብ ጣይብ ኤርዶሃን መንግስት የመፈንቅለ መንግስት ሙከራውን በስደት ዩናይትድ ስቴትስ የሚኖሩት ፌቱላህ ጉሌን ቢያቀነባብሩትም የቀድሞው የአየር ኃይል አዛዥ አኪን ኦዝቱርክ መርተውታል ሲል ወንጅሏል። የፕሬዝዳንቱ አማካሪ ኮሎኔል አሊ ያዚቺ በመፈንቅለ መንግስቱ ተሳትፎ አድርገዋል ተብለው ከታሰሩት መካከል ይገኙበታል። ምናልባት የቱርክ መንግስት በኪን ኦዝቱርክ፣ ኮሎኔል አሊ ያዚቺ እና መፈንቅለ መንግስቱን አቀነባብረዋል በተባሉ ከፍተኛ የጦር ሹማምንት ላይ የሞት ፍርድ ይፈርድ ይሆናል። ፕሬዚዳንት ራጂብ ጣይብ ኤርዶሃን በጉዳዩ ላይ ከተቃዋሚ የፖለቲካ ፓርቲዎች ጋር በአገሪቱ ምክር ቤት ሊመክሩበት መዘጋጀታቸውን የጀርመን ዜና አገልግሎት ዘግቧል። አምባገነን ሆኗል፣ ሕገ መንግስታዊ ሥርዓቱን ለፕሬዝዳንት ራጂብ ጣይብ ኤርዶሃን በሚመቻቸው መንገድ ጠምዟል እየተባለ የሚተቸው የቱርክ መንግስት ሙከራውን በዲሞክራሲ ላይ የተቃጣ እድፍ ሲል ገልጦታል። ጠቅላይ ሚኒስትር ቤናሊ ይልድሪም የከሸፈውን መፈንቅለ መንግስት በዕለተ ቅዳሜ ጥቁሩ እድፍ ነበር ያሉት ሀያትን ካይ በደን ግበንክ የተከበራችሁ ዜጎችና የተወደድ ሻገሬ ሆይ፣ የትናንት ምሽት ሐምሌ 15 ቀን ለቱርክ ዲሞክራሲ ጥቁር ዕድፍ ነው። የቱርክ ምክር ቤት በቦምብ ሲደበደብ የቴሌቪዥን ጣቢያዎች በወታደሮች ሲወረሩና መፈንቅለ መንግሥቱ ሲሞከር ራቺብ ጣይብ ኤርዶሃን በአገራቸው የባህር ዳርቻ እረፍት ላይ ነበሩ። ፕሬዚዳንቱ ባረፉበት ሆቴል ላይ ከተፈጸመው ጥቃት ያመለጡት ለጥቂት ሲሆን ይጓዙበት የነበረው አውሮፕላን በማርማራ ባህር ሰማይ በተዋጊ የጦር ጀቶች እክል ገጥሞት ነበር ተብሏል። በአብዛኛው የገዢው የልማትና የፍትህ ፓርቲ ደጋፊ የሆኑ በሺዎች የሚቆጠሩ ቱርካውያን የአገራቸውን ሰንደቅ ዓላማ እያውለበለቡ ወደ አደባባዮች ተመሙ። የፕሬዝደንት ራቺብ ጣይብ ኤርዶሃንን ጥሪ ሰምተው መንግስታቸውን ለመታደግ የቆረጡት ዜጎች አንሸነፍም፣ ሁሉም ነገር ለአገራችን የሚሉ መፈክሮችን እያሰሙ ነበር። የድንገቴው ዜና በተሰማበት ምሽት በድንገተኛው የህዝብ ሰልፍ ሰማዕታት አይሞቱም፣ እጆቻችሁን ከቱርክ ላይ አንሱ የሚሉ መፈክሮች ከስሜት ጋር ተቀላቅለው በአንካራና ኢስታንቡል አደባባዮች ተደምጠዋል። ወደ አደባባይ የተመሙት ደጋፊዎች በባዶ እጆቻቸው ዘመናዊ የጦር መሳሪያ ከታጠቁ የቱርክ ጦር ሰራዊት አባላት ጋር ግብግብ ገጠሙ። ታንኮች ማረኩ። ወታደሮችን አንበረከኩ። ግብግቡ የቱርክን ስልጣን ለመቆጣጠር የሚደረግ ያልታሰበ ግን ደግሞ ያልተቀናጀ መፈንቅለ መንግስት ጋር ነበር። የዕለት አርብ ምሽት እሩምታ ተኩስና ፍንዳታዎች የሚደመጡበት አስፈሪ ግን ደግሞ ግራጋቢ ምሽት ነበር። ያለምንም ማስጠንቀቂያ ዘመናዊ የጦር አውሮፕላኖች በዋና ከተማዋ አንካራ ሰማይ ሲያንዣብቡ ታዩ። የጦር ሰራዊቱ አባላት በኢስታንቡል ከተማ የሚገኙ ድልድዮችን ዘጉ። ከአገሪቱ ጦር ሰራዊት መካከል የተወሰኑት የፕሬዝዳንት ራቺብ ጣይብ ኤርዶሃንን መንግስት ከስልጣን ማስወገዳቸውን አገሪቱም በቁጥጥራቸው ስር መሆኗን አወጁ። ራሱን የሰላም ምክር ቤት ወይም ፒስ ካውንስል በማለት የሚጠራ ኃይል የሰብአዊ መብትን ለማስከበርና ሕገ መንግሥታዊ ስርዓትን ለመመለስ ጣልቃ መግባቱንና ወታደራዊ የሰዓት እላፊ መጣሉን አስታወቀ። በግብግቡ ወታደሮች መፈንቅለ መንግስቱን በተቃወሙ ዜጎች ላይ ተኩሰዋል። የመፈንቅለመንግሥት ሙከራው የመክሸፍ ምልክት ያሳየው ፕሬዝዳንቱ እረፍታቸውን አቋርጠው ከኢስታንቡል አየር ማረፊያ መድረሳቸው ሲረጋገጥ ነበር። በተንቀሳቃሽ የእጅ ስልካቸው ለደጋፊዎቻቸው ያስተላለፉት ጥሪ ስልጣናቸውን ታድጎላቸዋል። ፕሬዝዳንቱ ሙከራው የቱርክን ጦር ለማጽዳት ከፈጣሪ የተሰጠ ስጦታ ብለውታል። በስተመጨረሻ ይህ ተቃውሞ ይህ ሙከራ ከፈጣሪ የተሰጠን ስጦታ ነው ለምን ምክንያቱም ይህ እንቅስቃሴው የጦር ሰራዊታችንን ለማጽዳት መነሻ ይሆነናል? በእርግጥ ቱርክ ለመፈንቅለ መንግስት አዲስ አይደለችም። የዛሬዋ ቱርክ በአዲስ ርዕይ ከተመሰረተችበት ከጎርጎሮሳዊው 1920ዎቹ ጀምሮ የአገሪቱ የልብ ምት ተደርጎ የሚቆጠረው የጦር ሰራዊት ተደጋጋሚ የመፈንቅለ መንግስት ሙከራዎችን አድርጓል። የዘመናዊቷ ቱርክ መስራች ሙስጠፋ ከማል አታ ቱርክ የሚያቀነቅኑትን መንፈሳዊ ያልሆነ መንግስት ርዕይ ማስጠበቅ ለጦር ሰራዊቱ ጣልቃ ገብነት በምክንያትነት ይጠቀሳል። የፖለቲካ ተንታኞች የመፈንቅለ መንግስቱ ሙከራ ያልታቀደ፣ ያልተደራጀ ያልተደራጀና የጀማሪ ሙከራ ሲሉ አጣጥለውታል። የመፈንቅለ መንግስቱ አቀነባባሪዎች የፖለቲካ አመራሩን በቁጥጥር ስር ለመዋል አሊያም ለህዝብ ንግግር እንዳያደርግ የሞከሩት አንዳች ነገር አልነበረም። ከተደበቁበት መጋረጃ ወጥተው በይፋ የመሪነት ሚናውን ለመቆጣጠር አልሞከሩም። መረጃ የሚለዋወጡበትን ዘዴ አልቀየሱም። የማኅበራዊ መገናኛ ብዙሃንን ተጽዕኖ ጭራሽ ዘንግተውታል። አብላጫውን የቱርክ ጦር ሰራዊትም ይሁን የአገሪቱን ዜጎች ከጎናቸው ለማሰለፍ አልፈቀዱም። ጥቂት መንገዶችን ተቆጣጠሩ። ጥቂት የመንግስት መስሪያ ቤቶችን ኢላማ አደረጉ። እናም ኤርዶሃንና መንግስታቸው አሸነፉ። ዛሬ የቱርክ ዜጎች የመፈንቅለ መንግሥት ሞካሪዎቹን አሸባሪዎች ብለዋቸዋል። ይህ የቱርክ ጦር እርምጃ አይደለም። ይህ የሽብር ድርጊት ነው። ቱርክ ደግሞ ለዚህ የመፈንቅለ መንግስት ሙከራ እጅ አትሰጥም። ቱርክ ሙከራውን ተቋቁማ አሸናፊ መሆን አለባት። ከ100 ዓመታት በላይ የኖርንባትን ይህችን የተቀደሰች መሬት አሳልፈን አንሰጥም። ሶስትና አራት ዘራፊዎች በዚህ እድል እንዲጠቀሙ ፈቃደኛ አይደለንም። መፈንቅለ መንግስት በቱርክ እንግዳ ባይሆንም አሁን ግን ፈጽሞ የተጠበቀ አልነበረም። የቱርክን ፖለቲካ የሚከታተሉ ተንታኞች እንደሚሉት በአገሪ ቱ የመካከለኛ የጦር መኮንኖች ዘንድ ፕሬዝደንት ራቺብ ጣይብ ኤርዶሃን በሚከተሉት ወግ አጥባቂ ፖለቲካ ደስተኛ ባይሆኑም ለመፈንቅለ መንግስት ያደርሳቸዋል ብሎ የገመተ ግን አልነበረም። በጦር ሰራዊቱና የፕሬዝደንት ራቺብ ጣይብ ኤርዶሃን የልማትና ፍትህ ፓርቲ መካከል ግን የከረረ ቅሬታ ነበር። ትንቅንቁ የቱርክ መንግስት ዓለማዊ እንዲሆን በሚሹትና ሃይማኖታዊነትን በሚያቀነቅኑት መካከል ነበር። ፕሬዝደንት ራቺብ ጣይብ ኤርዶሃን ላለፉት ዓመታት በመንግስታቸውና እስላማዊ መሠረት እንዳለው በሚነገርለት የልማትና ፍትህ ፓርቲ ላይ የጦሩና የፖሊስ ሹማምንት እያሴሩ ነው ሲሉ በተደጋጋሚ ከሰዋል። ፕሬዚዳንቱ በአንድ ወቅት አጋራቸው የነበሩትና በፈቃደኝነት ስደትን የመረጡት ኢማም ፌቱላህ ጉሌንን ተጠያቂ ያደርጋሉ። ኤርዶሃን በመፈንቅለ መንግስቱ የተገደሉ ሰዎች የቀብር ስነ ስርዓት በዕለተ እሁድ ሲፈጸም ባደረጉት ንግግር ዩናይትድ ስቴትስ ኢማም ፌቱላህ ጉሌንን አሳልፋ ልትሰጥ ይገባል ሲሉ ጥሪ አቅርበዋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እነዚህ ሰዎች የመፈንቅለ መንግስት እየጠነሰሱ እንደሆነ ነግሬያቸው አውቃለሁ ነገር ግን ላሳምናቸው አልቻልኩም ነበር። ዛሬ ከዚህ የመፈንቅለ መንግሥት በኋላ ጉሌንን ለቱርክ አሳልፎ እንዲሰጡ ጥሪ አቀርባለሁ። ፌቱላህ ጉሌን በዩናይትድ ስቴትስ የፔንሲልቫኒያ ግዛት ከሚገኘው የመኖሪያ ቤታቸው ሆነው በሰጡት ቃለ መጠይቅ ከመፈንቅለ መንግሥት ሙከራው ጋር አንዳች ንክኪ የለኝም ሲሉ ተናግረዋል። ቱርክ ተጽዕኖ ፈጣሪው ኢማም ተላልፈው እንዲሰጧት በተደጋጋሚ መጠየቋ የማይቀር ቢሆንም የሚሳካ አይመስልም። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አገራቸው ጥያቄውን እንደምታጤ ነው ገልጠዋል። ሆኖም ስደተኛው ጉሌን በሴራው እጃቸው ስለመኖሩ ቱርክ ተጨባጭ ማስረጃ ማቅረብ አለባት ብለዋል። የመፈንቅለ መንግስት ሙከራው የቱርክ መንግስታዊ ስልጣንን ለመጠቅለል ይፈልጋሉ ተብለው ለሚታሙት ፕሬዝዳንት ረጀብ ጣይብ ኤርዶሃን መልካም አጋጣሚ ሊሆን ይችላል። ፓርላሜንታዊ የሆነውን የቱርክ መንግስታዊ ስርዓት ፕሬዝዳንታዊ ለማድረግ ይህ ሁነኛ ደጋፊ መከራከሪያ ሳይሆንላቸው አይቀርም። በተከታታይ በተፈጸሙ የአሸባሪ ጥቃቶች ስትናጥ ለከረመችው ቱርክ የመፈንቅለ መንግስት ሙከራው ኢኮኖሚያዊና ፖለቲካዊ ጫናዎች መፍጠሩ አልቀረም። የአውሮፓ ሕብረት በቱርክ ወቅታዊ ጉዳይ ላይ በመከረበት ጉባኤ የተገኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሙከራውን አውግዘው የኤርዶሃን መንግስት አምባገነን ለመሆን መፈንቅለ መንግስቱን እንደ ምክንያት እንዳይጠቀምበት አሳስበዋል። የቱርክ መንግስት በመላ ሀገሩ ጸጥታና መረጋጋትን እንዲያሰፍን እንዲሁም ለሀገሪቱ ዴሞክራሲያዊ ተቋማትና ለሕግ የበላይነት የተቀመጠውን ከፍተኛ ክብር እንዲጠብቅም አጥብቀን እናሳስባለን። ለመፈንቅለ መንግስቱ ተጠያቂ የሚባሉት ለፍርድ የሚቀርቡበትን ሂደት በእርግጥ እንደግፋለን። ይሁንና ሂደቱ ከዚያ እንዳያልፍ ጥንቃቄ እንዲደረግና አሁን ያለው ዴሞክራሲያዊ አመራርም እንደተጠበቀ የሚቆይበት አሰራር አስፈላጊ እንደሆነ በአጽንኦት እናጎላለን። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ፌዴሪካ ሞግሄሪኒ በበኩላቸው የከሸፈውን የመፈንቅለ መንግስት ሙከራ ምክንያት በማድረግ ምንም አይነት ዲሞክራሲያዊ ያልሆነ እርምጃን ተግባራዊ እንዳይደረግ አስጠንቅቀዋል። መፈንቅለ መንግስቱን በማውገዝ ቀዳሚ ነበርን ያሉት ኃላፊዋ አሁንም የህግ የበላይነት እንዲከበር አሳስበዋል። የሞቱን ቅጣት የሚጀምር ማንኛውም ሀገር የአውሮጳ ህብረት አባል ሊሆን አይችልም። የጋራ አቋማችን በምንለው አሰራራችን ይህ ግልጽ ነው። ይህ በአጽንኦት ላነሳ የሚፈልገው ጉዳይ ነው። ምንም እንኳን ስለዚህ ጉዳይ የሚመለከተውን ተቋም ወክዬ መናገር ባልችልም ቱርክ የአውሮፓ ምክር ቤት ዋነኛ አካል እንደመሆኗ መጠን በሞቱ ቅጣት ላይ ግልጽ አቋም ባለው በአውሮፓ የሰብአዊ መብት ውል መገዛት ይኖርባታል። የቱርክን የአውሮጳ ህብረት የአባልነት ጥያቄ የሚመረምሩት ጆሃንስ ሃን በበኩላቸው የቱርክ መንግስት ከመፈንቅለ መንግስት ሙከራው አስቀድሞ ሊያስራቸው የሚፈልጋቸውን እንደ ዳኞች ያሉ ግለሰቦች ስም ዝርዝር ሳያዘጋጅ አይቀርም ሲሉ ተችተዋል። ቱርክ ለአውሮፓ ህብረት የአባልነት ጥያቄ ከማቅረቧ በፊት የሞት ቅጣትን በጎርጎሮሳዊው 2004 ዓ ም እርግፍ አድርጋ ለመተው መቁረጧን አመላክታለች። ፕሬዝዳንት ራቺብ ጣይብ ኤርዶሃን ቱርክን ከቫይረስ የማጽዳት ያሉትን ዘመቻ ሳይጀምሩ አይቀሩም። መንግስታቸው ለአንካራ የጸጥታ ጥበቃ 3000 ፖሊሶችን ከአጎራባች ግዛቶች ማምጣቱን ሬውተርስ ዘግቧል። ጠቅላይ ሚኒስትሩ ቤናሊ ይልድሪም በበኩላቸው ሦስት ሚሊዮን ቱርካውያን በግዳጅ የዓመት ረፍት እንዲወጡ መደረጉን አስታውቋል። ቱርክ የመፈንቅለ መንግስቱ ቢከሽፍላትም ዳፋው ግን እንዲህ በቀላሉ የሚለቃት አይመስልም።